የዩናይትድ ስቴትሱ የፍሎሪዳ ክፍለ ግዛት እንደራሴ ማይክ ኮፍማን በሕግ መወሰኛው ምክር ቤት አካል በሆነ ስብሰባ ላይ የኤችአር 128 አስፈላጊነት ሂደትና አመጣጡን በተመለከተ ትላንትና ባወሱት ንግግራቸው የምክር ቤቱ አባላት በኢትዮጵያ የሰብአዊ መብት አያያዝን የሚተችና አስገዳጅ ቅድመ ሁኔታዎችን ባካተተው ረቂቅ ህግ ላይ እንደራሴዎቹ ውሳኔ እንዲሰጡ ጠየቁ። በኢትዮጵያ የሰብአዊ መብት አያያዝን ለመደገፍና ሁሉን አካታች መንግስት እንዲኖር የሚያደርግ የህግ ማዕቀፍ ነው። ይህ የህግ ውሳኔ የኢትዮጵያ መንግስት ለዲሞክራሲያዊ ሂደቶች ግልጽ አቋም እንዲይዝና የገዛ ህዝቦቹን ሰብአዊ መብት እንዲጠብቅ ይጠይቃል። የተከበሩ አፈ ጉባኤ፣ ኃላፊዎቹ ጓደኞቼ፣ ድምፅ ለመስጠት መርሃ ግብር እንድትይዙ እጠይቃለሁ፣ አበረታታለሁ። encourage leadership to schedule a vote and I call on my colleagues to vote in favor። ዋና መቀመጫው ዋሽንግተን ዲሲ የሚገኘው የዓለም አቀፉ የሰብአዊ መብት ተሟጋቾች ድርጅት ባወጣው የጽሁፍ መግለጫ በኢትዮጵያ ዛቻ ምክንያት የዩናይትድ ስቴትስ ምክር ቤት እንደዚህ ያለ ቁልፍ እርምጃ ከመውሰድ መቆጠብ የለበትም። የኢትዮጵያ መንግስት በዛተው መሰረት ከጸረ ሽብሩ ትብብር ውስጥ አይወጣም፣ ቢወጣም ተጎጂው ራሱ መሆኑን ያውቃልና የሚል ነበር። የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም ሰሞኑን በሰጡት ጋዜጣዊ መግለጫ እንደዚህ ያለውን አነጋገር አጣጥለውት ነበር። መጀመሪያው ፍሪደም ሀውስ ያወጣውን ሪፖርትም እኔ አንብቤዋለሁ። የተቋሙ የአፍሪካ ኃላፊ የሰጡትን መግለጫ ለመስማት እድሉ ነበረኝ። እሱም ብዙም የሚጨበጥ ነገር የለውም። በኢትዮጵያና አሜሪካ መካከል ያለው ግንኙነት በጋራ ጥቅምና በመከባበር ላይ የተመረኮዘ ነው። በዚህ ሪዞሉሽን ምክንያት ከአሜሪካ ጋር በአሸባሪነት መስክ የሚደረገው ትብር ይቋረጣል። የፍሪደም ሀውስ ሪፖርት ምክንያቱም ይሄ ሪፖርት የሚበር እንዳልሆነ እናውቃለን። ሪፖርቱ ምንም በሀገራችን ላይ ተጽዕኖ አያደርግም። ኢትዮጵያ ከአሜሪካ ጋር ባላት ግንኙነት ላይ ተጽዕኖ አያደርግም። ስለዚህ እንደዚህ አይነት ቋንቋ ለመጠቀም የሚያስገድድ ነገር አልነበረም። ትብብሩ የሚቀጥል ይሆናል። የዩናይትድ ስቴትሱ እንደራሴ በቀጥለው ንግግራቸው የኢትዮጵያ መንግስት ከዚህ በፊት በብዙ መቶ ሺዎች ዶላር እየከፈለ ሎቢስቶችን ወይንም ውሳኔው እንዲሰናከልና በመንግስት ላይ እንዳይተላለፍ የሕግ መወሰኛ አካላትን እንዲወተውቱና ድምፅ እንዳይሰጡ የሚያደርጉ አካላትን በመቅጠር ይሰራ እንደነበረም አስታውሰዋል። የድምፅ አሰጣጡ ለሌላ ጊዜ የተላለፈው የኢትዮጵያ መንግስት በራሱ ዜጎች ላይ የሚያደርገውን የሰብአዊ መብት ጥሰት ለማሻሻል የገባውን ቃል እንደሚከውን ለመፈጸም ቢሆንም ተግባራዊ አላደረግም። በተጨማሪም ትኩረቴን የሳበው ጉዳይ ደግሞ ይህ ውሳኔ ከተላለፈ የኢትዮጵያ መንግስት ከዩናይትድ ስቴትስ ጋር ያለውን የጸረ ሽብር ዘመቻ ትብብር ለማቋረጥ መዛቱ ነው። ከሶስት ሳምንታት በፊት ሊተላለፍ የነበረው ኤችአር 128 የተባለው የውሳኔ ሀሳብ ወደሚቀጥለው ወር መተላለፉ ይታወሳል። ለዶቸ በለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ